ጤናና አካባቢ። ለምሳሌ ሱሉልታ ላይ ያለው የቆዳ ፋብሪካ አለ። ለረዥም ጊዜ ችግር ሲያስከትል የነበረው ሰበታ ላይ ያለው ቆዳ ፋብሪካ አለ። እንደገና ደግሞ ብሾፍቱ ላይ የፒቪሲ ማምረቻ ፋብሪካዎች አሉ። በኦሮሚያ ክልል የአካባቢ ደንና አየር ንብረት ለውጥ ባለስልጣን የአካባቢ አየር ንብረት ለውጥ ዘርፍ ምክትል ዋና ዳይሬክተር አቶ ቦና ያዴሳ ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ ኢትዮጵያ ውስጥ በተለያዩ አካባቢዎች ፋብሪካዎች በሚለቁት ፍሳሽ በዙሪያቸው በሚገኙ የውሃ አካላትና አፈር ላይ ብክለት ማስከተላቸውን ይህ ደግሞ ለነዋሪዎቹ የጤና ጠንቅ መሆኑ በተደጋጋሚ ሲነገር የቆየ ጉዳይ እንደነበረ ይታወስ ይሆናል ከሰሞኑ በኦሮሚያ ክልል የአካባቢ ደንና አየር ንብረት ለውጥ ባለስልጣን ብክለት ያስከተሉና በተደጋጋሚ ያንን እንዲያሻሽሉ ሲያሳስባቸው መቆየቱን የገለጻቸውን ፋብሪካዎች እንዲዘጉ መወሰኑን አስታውቋል። እርምጃው አዎንታዊ ቢሆንም ብዙ ሰንብቶ የተደረገ ነው ያልናቸው ባለስልጣኑ አሁን ይህ ሊደረግ የቻለበትን ምክንያት ያስረዳሉ። አብረን እንቆይ። ያለፉት ጥቂት የማይባሉ ዓመታት በስምጥ ሸለቆ አካባቢ የሚገኙ የኢትዮጵያ የውሃ አካላት በተለይ በአካባቢያቸው የተገነቡ ልዩ ልዩ ፋብሪካዎች በሚለቁባቸው ፍሳሽ ምክንያት ለብክለት መዳረጋቸውን ምሁራንና የአካባቢ ተፈጥሮ ተቆርቋሪዎች ሲያሳስቡና መረጃ ሲያካፍሉ ቆይተዋል። ከሰሞኑ የኦሮሚያ ክልል የአካባቢ ደንና የአየር ንብረት ለውጥ ባለስልጣን ብክለቱን አደረሱ ካላቸው ፋብሪካዎች አምስቱ ስራቸው እንዲቆም ማድረጉን ይፋ አድርጓል። አቶ ቦና ያዴሳ በባለስልጣን መስሪያ ቤቱ የአየር ንብረት ለውጥ ዘርፍ ምክትል ዋና ዳይሬክተር ናቸው። እርምጃው ስለተወሰደባቸው ፋብሪካዎች እንዲህ ይላሉ። በተደጋጋሚ በሚደረግላቸው የክትትልና ድጋፍ ስራዎች የአካባቢ ህግ በሚጠይቀው መሰረት በአካባቢ ላይ ብክለት ሲያደርሱ የቆዩና ማሻሻል ያልቻሉ ናቸው። ለረዥም ጊዜ የሕዝብ ቅሬታ እዚያ ቤቱታ የነበርባቸው የነበረባቸው በተጨባጭ ደግሞ በአካባቢው ላይ የአካባቢ ብክለት ሲያስከትሉ የነበሩ ፋብሪካዎች ላይ ነው የመዝጋት እርምጃ ስወሰደው እስኪ እስኪያስተካክሉ ድረስ። የት የት አካባቢ ነው ያሉት እነዚህ ፋብሪካዎች በስም ሊጠቅሷቸው ከቻሉ? በተለያዩ ከተሞች ያሉ ናቸው። ለምሳሌ ሱሉልታ ላይ ያለው የቆዳ ፋብሪካ አለ ለረዥም ጊዜ ችግር ሲያስከትሎ የነበረው ሰበታ ላይ ያለው ቆዳ ፋብሪካ አለ። እንደገና ደግሞ ቢሾፍቱ ላይ የፒቪሲ ማምረቻ ፋብሪካዎች አሉ። ዋና ዋናዎቹ እነኚህ ሆነው ሌሎች ሌሎችም ላይ በየደረጃው የተወሰዱ እርምጃዎች አሉ። ኢትዮጵያ በሀገር ደረጃ የሚካሄድ ማንኛውም የልማት እንቅስቃሴ ተግባራዊ ከመሆኑ በፊት የአካባቢ ተጽዕኖ ግምገማ እንዲያካሂድ የሚያዝ የአካባቢ ጥበቃ ሕግ አላት። ፋብሪካዎችም ሆኑ የማዕድን ማውጣት ተግባር ላይ የሚሰማሩ አካላት ይህንን እንዲከተሉ ይጠበቃል። የኦሮሚያ ክልል የአካባቢ ደንና የአየር ንብረት ለውጥ ባለስልጣን እንዲዘጉ ያደረጋቸው ፋብሪካዎች ከዚህ ውጭ ይሆኑ ይሆን? አቶ ቦና ያስረዳሉ። አንድ ፋብሪካ ሲቋቋም ኤንቫይሮንመንታል ኢምፓክት አሰስመንት፣ ማለት በአካባቢ ላይ ሊደርስ የሚችለውን አሉታዊ ተጽዕኖ ቀድሞ ገምግሞ በጥናቱ መሰረት ሚቲጌሽን መዠር የሚያስቀምጥበት ሰነድ ነው። በዛ መሰረት አላማ ስራቱ ነው። ችግር እየሆነ ያለው ለምሳሌ ፍሳሽ ቆሻሻ፣ ሳይታከም መርዛማ ኬሚካሎች የተቀላቀሉበት ወደ አካባቢ ሲለቀቁ በእጽዋትም በእንስሳትም በሰውም ላይ በውሃ አካልም ላይ ችግር ያስከትላሉ። አንዳንዶቹ ደግሞ ይህንን ቅድመ ሁኔታ ሳያሟሉ ወደ ስራ ውስጥ የገቡ አሉ። በተደጋጋሚ ደግሞ ይህንን ቅድመ ሁኔታ እንዲያሟሉ የተሰጣቸው ምክር በጽሁፍም የተሰጣቸው በየደረጃ የተሰጣቸው መስጠንቀቂያዎች አሉ። ይሄንን አይቶ በየጊዜው ራሳቸው ማረም ያልቻሉ ነው እና በአካባቢ ላይ እያደረሱ ያለው ችግር የውሃ አካላት ብክለት የአፋር የአየር፣ የእጽዋት በሰውና በካብቶች ላይ እያደረሰ ያለው ችግር በትክክለኛ በላብራቶሪ ተረጋግጦ የዚህ አቤቱታር በተጨባጭ ቀርቦ ነው እርምጃ የተወሰደው። ምን ያህል ጊዜ ይወስዳችኋል? እንደው እነዚህ ፋብሪካዎች በአካባቢ ላይ ያደረሱትን አሉታዊ ተጽዕኖ ስትገመግሙ አዎ ቆየት ብለዋል። በዚህ አንዳንድ ፋብሪካዎች የአካባቢ ሕግ በሚጠይቀው ቅድመ ሁኔታ ሳያሟሉ ስራ ውስጥ የገቡ በብዛት አሉ። ቅድመ ሁኔታ አሟልቶ ደግሞ በዛ መሰረት ስራ እየሰሩ ያልሆኑ ደግሞ ፋብሪካዎች አሉ። ችግሮቹ ዛሬ የተከሰቱ አይደለም፣ ረዥም ጊዜ የቆዩ ናቸው። እነኚህ ፋብሪካዎች ሌሎችም አሉ። እነኚህ ፋብሪካዎች በአካባቢ ላይ ሲያደርሱ የነበረው ብክለት ዛሬ የተፈጠረ አይደለም፣ ቆይተዋል። በየጊዜው አንዳንዴ እያሻሻሉ፣ አንዳንዴ እየለቀቁ፣ አንዳንዴ መስጠቀቃ ሲሰጣቸው በመጠነኛ መልኩ እያሻሻሉ እንጂ ከአካባቢ ብክለት ነፃ ሆኖ ሲሰሩ ያልቆዩ ናቸው። በዚህ ብቻ አላበቃም። ሌሎች ስድስት መቶ የሚሆኑ ማምረቻና ፋብሪካዎች ላይ የኦሮሚያ ክልል የአካባቢ ደንና የአየር ንብረት ለውጥ ባለስልጣን ክትትልና ቁጥጥር ማካሄዱንም አስረድተዋል። ስድስት መቶ ስንል እኛ ክትትልና ቁጥጥር ስራ ያካሄድነባቸው የማምረቻ ድርጅቶች ናቸው። ፋብሪካዎች እና የማምረቻ ድርጅቶች ከዛ ውስጥ ግብረ መልስ የተሰጣቸው ነው። ግብረ መልስ ማለት በክትትልና ቁጥጥር ስራ የታዩ ክፍተቶች አንድ ሁለት ተብሎ ይህ እነኝን የታዩትን ክፍተቶች እንዲያስተካክሉ የምክር ድጋፍ በጽሁፍ የተሰጣቸው ነው። የመጀመሪያ መስጠንቀቂያ የተሰጣቸው አለ። ከዛ አልፎ ወደ መቶ ሀያ ስድስት ከግብረ መልስ ቀጥሎ ወይም ከምክር ቀጥሎ የመጀመሪያ መስጠንቀቂያ ይሰጣል። በዛ ያልተስተካከለው የሁለተኛ መስጠንቀቂያ ይሰጣል። በመጨረሻ በዚህ ሂደት ሁሉ አልፎ ማስተካከል ያልቻለው ፋብሪካ ላይ እርምጃ ይወሰዳል። ማስጠንቀቂያው ደረጃ በደረጃ የሚሰጥ ሲሆን የመጨረሻ ማስጠንቀቂያ የደረሳቸውም አሉ። ይህ ምን ማለት ይሆን? አዎንታዊ ምላሽ የሰጡን በመስጠንቀቂያ የተሰጣቸውን ነጥቦች ካሻሻሉ የመጨረሻ መስጠንቀቂያ ይነሳና ስራቸውን ይቀጥላሉ። የተሰጣቸውን በመስጠንቀቂያ የተቀመጠውን ነጥቦች ሙሉ በሙሉ ለማሻሻል ፈቃደኛ ያልሆኑ ከሆነ ግን ወደ ሚቀጥለው እርምጃ ይወሰዳል እንጂ የመጨረሻ መስጠንቀቂያ ተሰጣቸው ሁሉ ይዘጋሉ ማለት አይደለም። ይዘጋሉ ማለት ደግሞ ዋንስ እንደ ፎር ኦል ተዘግቶ ይቀራሉ አይደለም። ተዘግቶ ከሳምንት ወይም ሁለት ሳምንት በኋላ የተሰጣቸውን ምክረ ሀሳብ አስተካክሎ ስራቸውን የሚቀጥሉ አሉ። ከዚህ በፊትም እንደዛው ከተዘጉ በኋላ አስተካክሎ አሳይቶ አስገምግሞ ተከፍቶ ስራ ውስጥ የገቡ ሌሎች ፋብሪካዎችም አሉ። አሁንም እነዚህ አምስቱ ፋብሪካዎች ይሄ እድል አላቸው ማለት ነው። ዴፍኒትሊ በአካባቢ ተፈጥሮ ላይ ባስከተሉት አሉታዊ ተጽዕኖ ምክንያት ከተዘጉት በጉጂ ዞን የሚገኘው የቀንቲቻ ታንታለም ማዕደን ማምረቻ አንዱ ሲሆን ንብረትነቱ የፌዴራል መንግስት ነው። የኦሮሚያ የውሃ ማዕድንና ኢነርጂ ቢሮ የህዝብ ግንኙነት ኃላፊ አቶ አቡላይ አበጋዝ በክልሉ የተለያዩ የማዕድን ማውጣት እንቅስቃሴዎች መኖራቸውን በመዘርዘር በተለይ ታንታለም የተባለውን ማዕድን በማምረቱ ሂደት የደረሰውን ጠቅሰዋል። አካባቢውን መልሶ ማልማት፣ መጠበቅ፣ መንከባከብ በዚህ ረገድ ያለው በጣም ችግር እንዳለ ማህበረሰቡ በየጊዜው በተለያዩ ማስ ሚዲያም በውይይቶችም ሲያነሳ ነበር የቆየው እና ባለፉት አመታት ይህንኑ ለማረጋገጥ የእነሱም ኃላፊዎች የመንግስት ከፍተኛ አመራሮችም ሚዲያም በስፋት እዛ አካባቢ ላይ ተሰማርቶ ስራ እንዲሰራ እና ችግሮቹ እንዲፈተሹ እንዲለዩ ጥረት ተደርጓል ማለት ነው። በእኛ በኩል እንግዲህ በዚህ ሰዓት ያየናቸው ነገሮች በራሱ ተንታለም አስቸጋሪ ነው፣ ጥንቃቄ ይፈልጋል። ሲመረጥ ከዛ ውጭ ኬሚካሎቹ አሉ እዛ አካባቢ ደግሞ የሚታጠብበት ውሃ አለ። ግድቡ በአግባቡ የተሰራ አይደለም። በሰው ሕይወት በንብረት ላይ በከብቶችም ላይ በተደጋጋሚ ችግር ማድረሱን ማህበረሰቡ በሰፊ ያነሳል። እዛ አካባቢ የሚገኝ ማህበረሰብም የሚጠቀምበት ምንጭም መጎዳቱን መዘጋቱን፣ ከዛ በቀጥታ ማዕድኑ ከሚታጥብበት የሚወጣውን በሪሳይክል መልክ የሚወጣ ይመስላል። እንደዚህ ሲታይ ግን በትክክል ሪሳይክል ተደርጎ ተጣርቶ ለጤንነት ተስማሚ መሆኑን ሳይለይ ወደ ህብረተሰቡ ይለቀቃል። ህብረተሰቡ ያንን ይጠጣል። የውጭም የሀገር ውስጥ ሚዲያ ሲገልጹት እንደነበረው በሰው ህይወት በአካል ላይ በተጨባጭ እየደረሰ ያለው ነገር እጅግ በጣም አስቸጋሪ ነው። ሆኖም ግን እነዚህ ሳይንሳዊ በሆነ መንገድ ተጠንቶ መረጋገጥ ይኖርባቸዋል። ለዛ ደግሞ የተለያዩ ኮሚቴዎች ተዋጥተው በአካባቢው ተንቀሳቅሶ እንዲሰሩ እየተደረገ ነው። ቀደም ሲል ለመጠቆም እንደተሞከረው ሀገሪቱ ውስጥ ፋብሪካና ማምረቻዎች ብክለት ማስከተላቸው ሲነገር የቆየ ጉዳይ ነው። እንዲህ ያለው ውሳኔ ላይ ለመድረስ ለምን ረዥም ጊዜ ወሰደ? አቶ ቦና የአዴሳ ምላሽ አላቸው። እንደምታወቀው አንድም የአካባቢ ተቋም አደረጃጀት ጠንካራ አልነበረም፣ በክልልም በፌዴራል ደረጃም ማለት የህጎችን የማስፈጸም የአካባቢ ህጎችን የማስከበር አቅሙም ደካማ ነበር አደረጃጀቱም ደግሞ እስከታች ያልወረደ ነበር ሁለታ ደግሞ ለአካባቢ የተሰጠው ትኩረት እዚህ ደረጃ ላይ አልደረሰም ስለዚህ በተለይ ከባለፈው በአገር አቀፍ ደረጃ የተካሄደው የተሀድሶ ሂደት የህዝቡ ቅሬታ ዛሬ አይደለም፣ በፊትም ነበር። በተለያየ መልክ የምነሳውን የህዝብ ቅሬታ በተገቢ መልኩ ለመመለስ ከተሀድሶ ወዲህ የአደረጃጀቱም ይሁን የኮሚትመንቱም ጉዳይ ፖለቲካል ኮሚትመንትም ምቹ ሁኔታ ስለፈጠረ ነው። በኦሮሚያ ክልል የአካባቢ ደንና የአየር ንብረት ለውጥ ባለስልጣን ለረዥም ጊዜያት ከህብረተሰቡም ሆነ ለአካባቢ ተፈጥሮ ደህንነት በሚቆረቆር ወገኖች ሲቀርብ ለከረመው አቤቱታ አዎንታዊ ምላሽ የሰጠበትን እርምጃ አስመልክቶ ማብራሪያ በመስጠት የተባበሩንን ከልብ በማመስገን ለዕለቱ ያልነውን በዚሁ አበቃን። አድማጮች፣ አስተያየት ጥቆማችሁ አይለየን። ሸዋዬ ለገሰ ነኝ። ሰላም ሁኑ።